ውሃ ላያችን ላይ እየፈሰሰ ቁሎውን እስከ ጉሮሮ እያስገባ በዳኝ አስነሳኝና ግድግዳው ጋር አስደግፎ መብዳት ጀመረ። በስሜት ትንሿ ልጅህን በደንብ ብዳት እያልኩ ማቃሰት ጀመርኩ። እሱም